ሲፕሪ በቅርቡ ይፋ ባደረገው ዘገባና በቅርቡ የተሾሙት አዲሱ የሲፕሪ ዳይሬክተር ዳን ስሚዝ ለዶቼቬሌ እንዳረጋገጡት ባለፉት አምስት ዓመታት የዓለም የትጥቅ መሳሪያ ግብይት በ14 ከመቶ ከፍ እንዳለ ነው። ይህ አሃዝ በንጽጽር ሲታይ ብዙም አዳጋች አይደለም ይላሉ ዳንስሚዝ ቢሆንም አደጋ አመላካች ስለሆነ በአንክሮት የምንመለከተው ጉዳይ ነው። በዚህ የመሳሪያ ግብይት በዓለም ላይ ካሉ አገሮች አምስቱ ማለት አሜሪካ፣ ራሻ፣ ቻይና፣ ፈረንሳይና ጀርመን መሳሪያ ወደ ውጭ በመላክ ቀዳሚውን ቦታ ይይዛሉ። ከዚህ ጋር በተያያዘ ዳንስሚስ የኒውክሊየር መሳሪያም በዓለም ላይ ለመቀነስ የሚደረጉት ጥረቶችና ከዚህ በፊት የተደረጉትን ጥረቶች ይጠቅሳሉ። ከዚህ ቀደም የኒውክሌር መሳሪያን ለመቀነስ የተፈረመ ውል ነበር። በየአምስት ዓመቱ የሚታደስ ውል ስለሆነ በቅርቡ በተደረገው ስብሰባ ላይ ግን ስምምነት ላይ መድረስ አልተቻለም። በዚህ ረገድ ትክክለኛ መንገድ ይዟል ብሎ መናገር አይቻልም። ሲፕሪ በአሁኑ ሰዓት ሐምሳኛ ዓመቱን ሲያከብር ባለፉት ሐምሳ ዓመታት የተካሄዱትን ግጭቶች፣ ሂደቶችን ለመመርመር ቆም ብሎ ማሰብ ያስፈልጋል ብለው ነበር ዳንስ ሚዝ ምን ማለታቸው እንደሆነ እንዲያብራሩ ከዶችቬሌ ለቀረበላቸው ጥያቄ ሲመልሱ የዛሬ 50 ዓመት ሲፕሪ ሲመሠረት የነበረው የዓለማችን ሁኔታ ዛሬ በእጅጉ ተለውጧል። በተለይ ከቀዝቃዛው የዓለም ጦርነት በኋላ ዓለማችንን እያሳሰበ የመጣ ሁሉንም አገሮች የሚነካካ ዓለም አቀፋዊ ይዞታ ያለው ጉዳይ ተከስተዋል። ይህም በቅድሚያ የአካባቢንና የእኩልነት ጥያቄን የተመለከተ ይሆናል። በዓለም ላይ ያሉ በሰላምና በጸጥታ ጉዳይ ላይ የሚንቀሳቀሱ ዓለም አቀፍ ድርጅቶች ሲፕሪን ጨምሮ በአሁኑ ወቅት በዓለማችን ላይ የሚታዩትን ተጨባጭ ሁኔታዎች በሚገባ መርምረው መፍትሄ ለማቅረብ ብቃት አላቸው ወይ ለሚለው ጥያቄያችን ዳን ስሚዝ ሲያብራሩ የዓለማችን ሁኔታ ከጊዜ ወደ ጊዜ በፍጥነት በመለዋወጥ ላይ ይገኛል ያሉት ድርጅቶች ሲፕሪን ጨምሮ ግን ከለውጡ እኩል ሲራመዱ አይታይም። ከፊት ለፊታችን የተደቀነው ከፍተኛ ችግር ይሄ ነው ማለት ይቻላል። ዳን ስሚዝ ለወደፊቱ በሲፕሪ በኩል ለመስራት የወጠኑት እቅድ ካለ ምን እንደሚመስል ሲገልጹ ከዚህ ቀደም በሲብሪ በኩል ሰፋ ያሉ ጥናቶችና ምርምሮች ተካሂደዋል። የጥናቶቹንና ምርምሮች ማስፋትና ጠለቅ ብሎ ያሉትን ነባራዊ ሁኔታዎች በመዳሰስ ለወደፊቱ አመላካች የሚሆኑ ነገሮችን መጠቆም ይሆናል። ቴዎድሮስ መረቱ፣ ስቶክሆልም፣ ስዊድን